በሲዳማ ክልል ኮሮና ቫይረስ በከፍተኛ ሁኔታ እየተሰራጨ መሆኑን የክልሉ የሕብረተሰብ ጤና ኢንስቲትዩት አስታውቀዋል። ምክንያቱ የቫይረሱን መዛመት ለመከላከል ሲባል የታወጀው የአስቸኳይ ጊዜ ሁኔታ ተግባራዊ አለመደረጉ ነው ይላል ኢንስቲትዩቱ። በሐዋሳ ኢንዱስትሪ ፓርክም ከአንድ መቶ ሰባ በላይ ሠራተኞች ለቫይረሱ መጋለጣቸውን የኢንስቲትዩቱ ዳይሬክተር ዶክተር ማቴ መንገሻ ገልጸዋል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። የሲዳማ ክልል የብሔረሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር ማቴ መንገሻ ለቪኦኤ እንደተናገሩት በሲዳማ ክልል የኮሮና ቫይረስ በጣም በከፍተኛ ሁኔታ እየተሰራጨ ነው ለቫይረሱ መሰራጨት ዋነኛው ምክንያት የአስቸኳይ ጊዜ አዋጅ ተግባራዊ አለመሆኑና የመከላከያ ዘዴዎችን ህዝቡ በተገቢ ሁኔታ አለመጠቀሙ ነው ብለዋል። በሲዳማ ክልልም በአጠቃላይ እስከ ዛሬ ቅትር ድረስ 517 ሰዎች በኮሮና ቫይረስ መያዛቸውን ገልጠዋል ከዚህ ውስጥ ወደ 367 የሚሆኑ ወንዶች ናቸው፣ የቀሩት መቶ ሃምሳው ሴቶች ናቸው። ወደ 13 229 ሰው ናሙና ተወስዶ ከተረጋገጠው ውስጥ ነው 513 ሰዎች በቫይረሱ መጠቃታቸውን ያረጋገጥ ነው። ዛሬ የሚገቡትን ጨምሮ ወደ 367 ሰባት የሚሆኑ ሕክምና ላይ እንደሚሆኑ ነው የምንጠብቀው። እስካሁን 133 የሚሆኑ ሰዎች ከቫይረሱ አገግሟል። 11 ሆኑ ሰዎች ደግሞ ህይወታቸውን አጥተዋል። ነው ነ ሶስት በህክምና ማዕከላት በከባድ ህመም የሞቱ ናቸው። ስድስቱ ከሬሳ ተወስቶ በተደረገ ምርመራ የተረጋገጠ እንደሆነ ለማዕከል ነው አሁን ባሉን በሰባት ህክምና መስጫ ማዕከሎቻችን ወደ 925 የሚሆኑ አልጋዎች አሉን ከዚህ ውስጥ 920 ዎቹ አሁኑ ለአገልግሎት የተሰናዱ ናቸው በእድሜም ደግሞ ስናይ አብዛኛው እዛ ያለው ሰው ወጣቱ ክፍል ነው ማለት ይቻላል 15 ዓመት እስከ 25 ያለው ሰው ከግማሽ በላይ ወይም 53 ፐርሰንቱ በዚህ እድሜ ክልል ያለን ደግሞ ሌሎቹ አብዛኛዎቹ ምልክት እያሳዩ እንዳልሆንም ማንሳት ይቻላል። ዶክተር ማተ መንገሻ በሐዋሳ ኢንዱስትሪ ፓርክም ቫይረሱ የተሰራጨ መሆኑን ገልጠው እስከ ዛሬ 170 ሰዎች በቫይረሱ መያዛቸውን ተናግረዋል። ይህንን በመገንዘብም የፓርኩ ሰራተኞችም ሆኑ የሐዋሳ ከተማ ነዋሪዎች የመከላከያ ዘዴዎችን በሚገባ ተግባራዊ በማድረግ ራሳቸውን ከኮሮና ቫይረስ እንጠብቁ አስጠንቅቀዋል። ዋናው ትልቁ መራራቅ ነው። መራራቅ ላይ ውጤታማ ካልሆንን ማስክ ስላደረግን ብቻ አይሙን ተርፈናል ብለን ማለት አንችልም። እና መራራቅና መታጠብ አካባቢ ህብረተሰቡ ትኩረት ሰጥቶ ከማስክ አጠቃቀም በተለይ ህዝቡ የሚሰበሰብበት ሰው የሚሰባሰብበት አካባቢ የሚንቀሳቀስ ከሆነ ማስክ ማድረግ አለመነጋጋት የሚሉ ሁለቱን ነገሮችን በደንብ ወስዶ ሁለቱንም ተግባራዊ ማድረግ አለበት። የሐዋሳ ኢንዱስትሪ ፓርክ በአጠቃላይ ከ33 ሺህ በላይ ሰራተኞች ያሉት ሲሆን ምርመራ የተደረገላቸው ሰዎች 1200 ሲሆኑ ናሙና የተወሰደባቸውም ሼዶች በውስጥ መሆናቸውም ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም